ጤና ይስጥልኝ አድማጮች፣ የኢትዮጵያ መንግሥት በዓለም አቀፉ ስነፈለክ ሕብረት ተቋም አዲስ ተገኘችላት ኮከብ ኢትዮጵያውያን ስም እንዲያወጡ በይፋ መጋበዙ የበርካቶችን ቀልብ ስቧል። ብዙዎች ለከዋክብቱ ስብስብ ስያሜ ያሉትን የላኩት በፍጥነት ነበር። ለከዋክብት ስብስቡ ስያሜ ቀደም ሲል መሰጠቱን የሚገልጽ ጽሑፍ ከሳምንታት በፊት ማህበራዊ መገናኛ ዘዴ ላይ መስፈሩን በመጥቀስ ማስተካከያ እንዲደረግ የጠየቁም ነበሩ። የኮከቧ ስያሜ ጉዳይ ኢትዮጵያውያን በምሽት ጽልመት የመብራት ፈረቃ ውስጥ እንደገቡ ይፋ በተደረገበት ሰሞን መሆኑ ይበልጥ የመነጋገሪያ ርዕስ ሆኗል። አብራችሁን ቆዩም። የጠቅላይ ሚኒስትር ጽሕፈት ቤት ግንቦት 14 ቀን 2011 ዓ ም በማኅበራዊ የመገናኛ አውታሩ ላይ ያወጣው ጽሑፍ ኢትዮጵያ አንድ አዲስ ለተገኘ ግዙፍ የህዋ አካል ስም እንድታወጣ እድሉ ተሰጣት በሚል ይነበባል። ስም በማውጣቱ አኩሬና ታሪካዊ ሂደት ከልባችሁ እንድትሳተፉ ይህ ሀገራዊ ጥሪ ቀርቦላችኋል በማለት ዘለግ ያለው መልእክት ይጠናቀቃል። ብዙዎች በመሰላቸው መንገድ የተለያዩ ስሞችን ሲጠቁሙ፣ ጸዳይ በትዊተር ጽሑፏ የተለየ ታሪካዊ እድል አይደለም። ከጥንት ጀምሮ በኢትዮጵያውያን ስም የብዙ ከዋክብት ስም ወጥቷል። ይህንን ታሪክ መጥቀስ ይገባችሁ ነበር ብላለች። ከአውደ ነገሥት ወፍካሬ ከዋክብት ጥንታዊ መጽሐፍ የተቀነጨበ የከዋክብትን ባህር የሚያሳይ ፎቶም አያይዛለች ስም በማውጣቱ በኩል አብዛኛዎቹ የማህበራዊ መገናኛ ዘዴ ተጠቃሚዎች የየራሳቸውን ፍላጎትና አመለካከት ለማንጸባረቅ ሞክሯል ሁኔታው የገረመው ዋን ኢትዮጵያ በሚል የትዊተር ተጠቃሚ የጋራ የሚያደርገን ካጣን ያገኟት ያውጡላት ብሏል አንዱ አቢሲኒያ ሲል ሌላው ገዳ ካልተባለ ይላል ሌላው ጥቁር ሰው ትባል ሲል አንዱ ደግሞ ቄሮ ትባል ይላል። አንዱ ምኒልክ ሲል ሌላው አብይ ይላል። ትግሆች ፈልገው ባገኟት እንዴት በስም እንጣላ ሲልም ጠይቋል። ጨርቆስ በእንግሊዝኛ ቋንቋ ጽሑፉ ባስነበበው መልእክቱ ስያሜው ከሶስት ሳምንት በፊት ተሰጥቶ እንደተጠናቀቀ በመግለጥ የጠቅላይ ሚኒስትር ጽህፈት ቤት የትዊተር መልእክቱን እንዲያስተካክል ጠይቋል። እንደ መረጃም ሚያዝያ 24 ቀን 2011 ዓ መኮንን ካሳ ስለ ኮከብ ስያሜ የጻፉትን አያይዟል። የኢትዮጵያ ስፔስ ሳይንስ ሶሳይቲ በመባል የሚታወቀው ተቋም የክብር አባል እንደሆኑ የገለጡት መኮንን ካሳ የኳክብት ስብስቡ ኢትዮጵያ በሚል መሰየሙን የሚገልጥ የኢሜይል መልእክት ከሶስት ሳምንት በፊት እንደደረሳቸው ጠቅሷል። በእርግጥ መኮንን ካሳ ከኢትዮጵያ ስፔስ ሳይንስ ሶሳይቲ እንደተላከላቸው በመግለጥ ያያያዙት የኢሜል ጽሑፍ የእንግሊዝኛ ቋንቋው የሰዋሰው ስህተት ቢኖረውም የሚከተለውን በአማርኛ ጽፏል። ዓለም አቀፉ የአስትሮኖሚ ማህበር ከአሁን በፊት አንድሮሜዳ በመባል የሚታወቀውን የክዋክብት ስብስብ ስሙ ከዚህ በኋላ ኢትዮጵያ በመባል እንዲጠራ ወስኗል። ኢትዮጵያውያን የሕዋ ተመራማሪዎች እንደነበሩ ከዋክብቶችን ስም እንደሰጧቸው ይታወቃል ይላል የመኮንን ካሳ ጽሁፍ። ኢትዮጵያ እስከ መጪው ሰኔ 30 ቀን 2011 ዓ.ም ድረስ ኤሌክትሪክ በፈረቃ ማከፋፈል ልትጀምር እንደሆነ መግለጧ እንደተሰማ፣ ቁጣም ቀልድም መፈራረቅ የጀመረው ወዲያው ነበር። የመብራት ፈረቃውን የቀልድ ምንጭ አድርገው የተጠቀሙበት በርካቶች ናቸው። ቴዲ ጆቡርግ በፌስቡክ ጽሁፉ እኔ ምለው የአምስት ዓመት ትራንስፎርሜሽን ገለመሌ ግልገል ጊቤ 1፣ 2፣ 3 ምናምን ተመረቀ የሚሉን ምንድን ነው? የበግ ግልገል ነው የውሃ ሲል በቀልድ መልክ ጠይቋል። ብሩክ አሪያ ደግሞ እዛው ፌስቡክ ላይ የኢትዮጵያ ቴሌቪዥንና የኢትዮጵያ ኤሌክትሪክ አገልግሎት አርማዎችን ከላይና ከታች በማድረግ ቀጣዩን ጽፏል። መጪውን የአፍሪቃ ዋንጫ ሙሉውን እናስተላልፋለን የሚለው ሀረግ ከኢትዮጵያ ቴሌቪዥን አርማ ጎን ይታያል። ከታች ከኢትዮጵያ ኤሌክትሪክ አገልግሎት አጠገብ ደግሞ ቀጣዩ ጽሁፍ ይነበባል። ሞቼ ነው ቆሜ ከቀልዱ ባሻገር ቆፍጠን ያሉ መልእክቶችም ታይቷል። አክት ላይክ ኢትዮጵያ በሚል ስም የትዊተር ተጠቃሚ በኢትዮጵያ ዜና እንደታከተ በመግለጽ ቀጣዩ መልእክት አስነብቧል። ኢትዮጵያ የአሜሪካንና የኢራንን ሁኔታ በቅርበት እየተከታተለች ነው ይላል፣ በትምህርት ተጥቅስ የሰፈረው ርዕስ። አስተያየት ሰጪው ይቀጥላል። አሁን እነሱ መከታተል ትታችሁ መብራት አምጡልን። ሚኪያስ ተስፋዬ ለጨጓራ በሽታ የሚያጋልጡ ሶስት ዋና ዋና ምክንያቶች ሲል ቀጣዩን ትዊተር ላይ ጽፏል። አንድ መብራት ሳታይል ሁለት ውሃ ልማት ሶስት ቴሌ። መብራት የለም፣ ውሃ የለም፣ ኔትወርክ የለም፣ ሲስተም የለም ያለው ሚኪያስ ሃይ ባይ የለም ሲልም ይጠይቃል። ሆኖም አሁንም ድረስ ተስፋ እንዳልቆረጠ ይህም እንደሚታለፍ በእንግሊዝኛ አክሎ ጽፏል። የእኛ ነገር አንድ ወደፊት አምስት ወደ ኋላ ስትል ትዊተር ላይ የጻፈችው ሀና ጫላ ደግሞ እንዴ እኔ እኮ በቀል አምስት ሰዓታት መብራት የሚጠፋበት መስሎኛል ለካ የሚበራበት ነው ብላለች። የኢትዮጵያ ፕሬስ ድርጅት ባለፈው ሳምንት እሁድ ፌስቡክ ገጹ ላይ ያወጣው መግለጫ በየስድስት ሰዓቱ ልዩነት በሶስት ፈረቃ የነበረው አሰራር አመቺ ባለመሆኑ እንደተቀየረ ይገልጣል። እንዲህ ይነበባል። ይህ ሶስት ፈረቃ ለአሰራር ምቹ ባለመሆኑ በሁለት ፈረቃ ሊደረግ ችሏል። በዚህም መሰረት በአዲስ አበባና አካባቢዋ የመብራት ፈረቃው ከማለዳው 11 ሰዓት እስከ ቀኑ 8 ሰዓት እና ከቀኑ 8 ሰዓት እስከ ምሽቱ 4 ሰዓት ሆኗል። ሁለቱ የፈረቃ ሰዓታት በመቀያየር አገልግሎት ላይ የሚውሉ መሆኑንም አገልግሎቱ አስታውቋል። በሌሎች የሀገሪቱ ክልሎችም ያለውን መርሃ ግብር በክልል በዲስትሪክትና አገልግሎት መስጫ ጽፈት ቤቶች አማካኝነት የሚገለጽ ይሆናል ይላል። ለአዲስ አበባ መብራት ሳይኖር ውሃ ሳይኖር በቂ የጤና ሽፋን ሳይኖር በቂ የትራንስፖርት አገልግሎት ሳይኖር የመኖሪያ ቤት እጦት እያሰቃየን በ29 ቢሊዮን ብር የወንዝ ዳር ማስዋቢያ ካልሰራው ሞቼ ይገኛለሁ ማለት የጤና አይደለም ሲል የጻፈው ደግሞ ዳዊት ተስፋዬ ነው ትዊተር ገጹ ላይ። ሌላው ሰሞኑን የማህበራዊ መገናኛ ዘዴ ተጠቃሚዎችን ትኩረት ከሳቡ ጉዳዮች መካከል ከጠቅላይ ሚኒስትር አብይ አህመድ ጋር የአምስት ሚሊዮን ብር ገበታ ግብዣ ነበር። የራት ግብዣው በታላቁ ቤተ መንግስት በዓፄ ሚኒሊክ የግብር አዳራሽ ነበር የተዘጋጀውም። በገበታ ለሸገር የራት ስነ ስርዓት ላይ ከ240 በላይ ተሳታፊዎች መገኘታቸውና ከ2 ቢሊዮን ብር በላይ መሰብሰቡ ተገልጧል። ማይ ኢትዮጵያ በሚል የትዊተር ተጠቃሚ እጅግ የሚያስደስት ተግባር ነው ሲል አድናቆቱን አስፍሯል። ዳዊት በጋሻው አንድ ቀን ተፈናቃዮችን ያላሰበ አርቲስት ሁሉ ገበታ ለሸገር ወንዝ ምናምን ሲል ማየት ደም ያፈላል የሚል አስተያየት ትዊተር ላይ ጽፏል። ግዛው ለገሰ ፌስቡክ ላይ ባሰፈረው ዘለግ ያለ ጽሑፍ ገበታ ለሸገር ብር አምስት ሚሊዮን የገበታው ዋጋ በሰው የሚለውን የማስታወቂያ ጽሑፍ ተችቷል። ጠቅላይ ሚኒስትሩ የባለ ሀብቱ አገልጋይ ነው ያለው ግዛው ከጠቅላይ ሚኒስትር አብይ አህመድ ጋር ገበታ ይቅረቡ ብሎ ማስቀመጥ ጠቅላይ ሚኒስትሩን ያለ ቅጥ ማግዘፍ ይመስላል ብሏል። ጠቅላይ ሚኒስትሩ በተገኙበት የኢትዮጵያውያን ሙስሊሞች የአብሮነትና የምስጋናና የኢፍጣር መርሃ ግብር የተከናወነው በዚሁ ሳምንት ነበር። ሙስሊሞች በአንድነት ተሰባስበው በጋራ በማፍጠራቸው በማህበራዊ መገናኛ ዘዴዎች ደስታቸውን የገለጡ በርካቶች ናቸው። ስነ ስርአቱ በሚሊኒየም አዳራሽ ሲከናወን ንግግር ያሰሙት ጠቅላይ ሚኒስትር አብይ አህመድ መንግስት በጠየቃችሁት ሁሉና አቅም በፈቀደ ሁሉ ከጎን ቡድናችሁ ሆኖ ለአንድነታችሁ የሚሰራ መሆኑን በድጋሚ ላረጋግጥላችሁ እፈልጋለሁ ብሏል። የሙስሊሙ አንድነት ለመላው የኢትዮጵያ ህዝብ ጠቃሚ መሆኑም ተገልጧል። አድማጮች፣ የማህበራዊ መገናኛ ዘዴዎች ቅኝት ጥንቅራችን በዚሁ ይደመደማል። ማንተ ጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።